ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅሬታ ነበር አቶ ደበላ ኤ ደሞ ይባላሉ። በዛሬው ዕለት አዶላ ከተማ ለደርሰው ግጭት መንስኤው ምን እንደሆነ ከገለጹበት የተቀነጨበ ነበር የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ሚያዝያ 30 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር በስልክ ሲነጋገሩ ከሚያነሷቸው ነጥቦች መካከል ሰሜን ኮሪያና ንግድ እንደሚገኙባቸው ገልጸዋል። ዋናዎቹ ነጥቦች ጥሩ ነገር የሚወጣው የንግድ ጉዳይ እንዲሁም ግንኙነቶችና መተማመን በማዳበር ላይ ያለው ሰሜን ኮሪያ ይሆናል ሲሉ ትራምፕ በትዊተር ገልጸዋል። ሁለቱ መሪዎች ዛሬ በስልክ የሚነጋገሩት የቻይናው መሪ ሰኞን ለማክሰኞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ ከሰዓታት በኋላ መሆኑን ሁለት ነፃ ምንጮች ለደቡብ ቻይና ሞርኒንግ ፖስት ጋዜጣ ተናግረዋል። የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ ጄና ሃስፐል የመስሪያ ቤቱ ስራ አስኪያጅ እንዲሆኑ በፕሬዚደንት ትራምፕ በመሰየማቸው ሽሞቱን ለማጽደቅም ሆነ ላለማጽደቅ ነገረቡ በሀገሪቱ ምክር ቤት ቀርበው ጥያቄ ይመልሳሉ። በዋይት ሀውስ ቤተ መንግስት ታዲያ ለቦታው ከሳቸው የተሻለ ሰው አይኖርም እያለ ነው። እድሜያቸው ስልሳ አንድ ሲሆን ነባር የስለላው አገልግሎት ሰራተኛ ናቸው። በአስከፊ የምርመራ ፕሮግራም ውስጥ ሚና ነበራቸው የሚል ስጋት ስላለ ስማቸውን ለማስወጣት ጠይቀዋል። ይሁንና በስያሜያቸው እንዲጸኑ ፕሬዚደንት ትራምፕ እንዳደፋፈሯቸው የአስተዳደሩ ባለስልጣኖች ገልጸዋል። በቻይናና በዩናይትድ ስቴትስ መካከል የሚካሄደው የንግድ ንግግር በመጪው ሳምንት መግቢያ ገደማ ላይ ዋሽንግተን ዲሲ ውስጥ ይቀጥላል ተብሏል። ተንታኞች እንደሚሉት ግን ከመጀመሪያው ዙር ንግግር በኋላ ሲታይ በሁለቱም ሀገሮች መካከል ያለው ልዩነት ከፍተኛ ነው። አንዳንድ ሰዎች እንደሚሉት ልዩነታቸው ስር የሰደደ በመሆኑ ወደ ቀረጥ መደንገግ ማምራቱ አይቀሬ ነው። የፕሬዝደንት ትራምፕ ምልክተኞች ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ጥረት በሁለት ዓመታት ውስጥ በ200 ቢሊዮን ዶላር መቀነስ ብቻ ሳይሆን በዘመኑ ቴክኖሎጂዎች ላይ ቀረጥና የመንግስት ድጎማ በጣም እንዲቀንስ ይጠይቃሉ። ቻይና በበኩሏ ሀገሯ በዓለም የንግድ ድርጅት የገበያ ኢኮኖሚ ቦታ ማግኘቷን አስመልክቶ ዩናይትድ ስቴትስ ያላትን ተቃውሞ እንድታነሳ ዚቲኢ ኮርፕ የተባለው የቻይና ቴክኖሎጂ ኩባንያ ወደ ውጭ እንዳይልክ የተደነገገው ገዳ እንዲሻሻል የሚሉት የሚገኙባቸው ጥያቄዎችን አቅርባለች። ዩናይትድ ስቴትስ የቻይናን የኢኮኖሚ ፖሊሲን ለመበቀል የንግድ ቀረጥንና ሌሎች እርምጃዎችን ለመውሰድ ባቀደችበት በአሁኑ ወቅት ከቅርብ ጊዜያት ወዲህ በሌላ አቅጣጫ ውጥረት አስነስቷል። የአየር መንገዶች ታይዋንን እንዴት ይጥሩ የሚል ጥያቄ ተነስቷል። ዓለም አቀፍ አየር መንገዶች ታይዋንን ሆንግ ኮንግንና ማካውን በአገር ደረጃ እንዳያነሱ ቻይና ጠይቃለች። የዋይት ሀውስ ቤተ መንግስት ታዲያ ባለፈው ሳምንት ማብቂያ ላይ ቻይናን የሚነቅፍ መግለጫ አውጥቷል። የአየር መንገዶች ሶስቱ ሀገሮች ከቻይና ነፃ የሆኑ ሉዓላዊ ሀገሮች አድርገው የሚጠቅሱ ድረገጾቻቸውን እንዲያነሱ ቻይና መጠየቋን ሲናገሩ ቆይተዋል። ቻይና ማካወንና ሆንግ ኮንግን እንደ ልዩ ክልላዊ አስተዳደሮች አድርጋ ታያለች። ታይዋንን ደግሞ የኮበለለች ክፍረ ሀገሯ ናት ትላለች። የዋይት ሀውስ ቤተ መንግስት ግን ትርጉም የለሽ ሲል ነቅፎታል። የቻይና ኮሚኒስት ፓርቲ በአሜሪካውያንና በግል ኩባንያዎች ላይ የፖለቲካ አመለካከቱን ለመጫን የሚያደርገው ጥረት አካል ነው የሚል ምላሽ ሰጥቷል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፍልሰተኞች የሜዲትሬኒያንን ባህር እንዳያቋርጡ ለማስቆም ኢጣሊያ ከሊቢያ ጋር በምታደርገው ትብብር በሕግ ልትጠይቅ ነው ተባለ። ለአውሮፓ የሰብአዊ መብቶች አስከባሪ ፍርድ ቤት የቀረበው ክስ ኢጣሊያ ከሊቢያ ጠረፍ ጠባቂዎች ጋር በምታደርገው ትብብር በብዙ ሺዎች የሚገመቱ ፍልሰተኞች ወደ ሊቢያ ተመልሰው ኢሰብአዊ የሆነ ሁኔታ እንዲገጥማቸው አድርጓል ይላል። ሳቢና ካስቴል ፍራንኮ ከሮማ የዘገበችውን ትዝታ በላቸው ታቀርባለች። ካለፈው ዓመት ታህሳስ ወር አደገኛ የሜዲትሬኒያን ባህር ጉዞ የተረፉ አስራ ሰባት ናይጄሪያውያን ፍልሰተኞች ናቸው ክሱን የመሰረቱት። የተሳፈሩበት ጀልባ አውሮፓ እንዳይገባ ሊቢያን በመርዳት ኢጣሊያ የሰብአዊ መብታችንን ጥሳለች ነው ያሉት። ጀልባዎቹ እንዳያልፉ በማገድ ጣሊያንና ሊቢያ በሺዎች የሚቆጠሩ ፍልሰተኞች ለሰብአዊ ቀውስ እንዲጋለጡ ወደ አፍሪቃ አገሮችም ተመልሰው የድብደባና ሰቆቃ ሰለባ እንዲሆኑ አድርገዋል ይላል ክሱ። ባህር ላይ የሚፈጸሙ ወንጀሎች መርማሪ ፕሮጀክት ተባባሪ መስራች ክሪስ ሄለን ከጉዳዩ ጋር አባሪ ሆኖ የሚቀርብ ዘገባ አጠናቅረዋል። የሊቢያ መንግስት በዘፈቀደ የፍልሰተኞችን መንገድ በመዝጋት ወደ ሊቢያ እንዲመለሱ አስገድዷል። በዚያ በታህሳስ ወሩ አደጋ ሀያ ፍልሰተኞች ሰምጠው ህይወታቸውን አጥተዋል። በመሰረቱ ኢጣሊያና የአውሮፓ ህብረት በተለይም የጣሊያ ባለስልጣናት ሆን ብለው እንደ አውሮፓ አቆጣጠር ከ2017 ዓ.ም ፍጻሜ ጀምሮ የሊቢያ ጠረፍ ጠባቂዎች ስደተኞችን ወደ ኋላ እንዲመልሱ አቋቁመዋቸዋል ብለዋል። ኢጣልያ ከአውሮፓ ህብረት ጋር በመሆን እርሷን ተክተው ፍልሰተኞችን ባለማሳለፍ ለአደጋ ለሚያጋልጡ የሊቢያ ጠፈር ጠባቂዎች ስትራተጂ ነድፋለች፣ ወጪያቸውንም ትሸፍናለች። ሄለር የሊቢያ ጠፈር ጠባቂዎች እንደ አውሮፓ አቆጣጠር በ2017 ዓ ም ብቻ 20 ሺህ ፍልሰተኞችን ከጉዞ እንዳደናቀፉ ይናገራሉ። ኢጣሊያና የአውሮፓ ህብረት የሊቢያ ጠፈር ጠባቂዎች ፍልሰተኞች እንዲያልፉ ባለመፍቀድ ለአደጋ እንደሚያጋልጠዋቸው ጠንቅቀው ያውቃሉ። ወደ ሊቢያ የሚመለሱት ፍልሰተኞችም አካላዊ ጥቃትና የኢኮኖሚ ብዝበዛ እንደሚጠብቃቸው ያውቃሉ ብለዋል ክሪስ ሄለር። የጣሊያን መንግስት ባለፈው ሳምንት ለተመሰረተበት ክስ እስካሁን መልስ አልሰጠም። የፍርዱ ውጤት ለፍልሰተኞች ተስፋ ይሰጣል ተብሎ ቢታመንም የፍርዱ ሂደት ግን እስከ ሶስት ዓመት ሊዘልቅ እንደሚችል ተጠቁሟል። በመጨረሻም የአርሜኒያ ምክር ቤት ዛሬ የተቃውሞ መሪ ኒኮል ፓሽያንን በጠቅላይ ሚኒስትርነት መረጠ። ፓሽያን ያሸነፉት 59 በ42 ድምፅ ነው። በሙስናና በመልካም አስተዳደር ጉድለት ላይ በአብዛኛው ሰላማዊ የሆነ ተቃውሞን ለሳምንታት ያህል ሲመሩ መቆየታቸው ታውቋል። ይህ ሁሉ ችግር የመጣው የቀድሞ ፕሬዚደንት ሰርጅ ሳርጊሲያን ጠቅላይ ሚኒስትር ከሆኑ በኋላ ነው ተብሏል ሳርጊሲያን በስልጣኑ ለመቆየት ሲሉ የሀገሪቱን ህገ መንግስት በሚያመቻቸው ለመለወጥ መክረዋል የሚል ነቀፌታ ቀርቦባቸዋል። በአስር ሺዎች የሚቆጠሩ የፓሺንያን ደጋፊዎች በአርሜኒያ መዲና ማዕከላዊ አደባባይ ላይ ተሰባስበው የዛሬውን ውሳኔ አክብረዋል። በሀገሪቱ ምክር ቤት የብዙሃነት ቦታ የያዘው ሪፑብሊካዊ ፓርቲ ባለፈው ሳምንት በሰጠው ድምፅ ፓሺንያንን ጠቅላይ ሚኒስትር እንዳይሆኑ አግዶ ነበር። ይህ ድርጊቱ ታዲያ የባሰ ተቃውሞ እንዳስነሳ ታውቋል። ከዚያ በኋላ ሪፑብሊካዊ ፓርቲ ለሀገሪቱ ጥቅም ሲል እሳቸውን ለመደገፍ መወሰኑ ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በደቡብ ኦሮሚያ በአዶላ ከተማ በጸጥታ ኃይሎችና በተቃውሞ ሰልፈኞች መካከል በተፈጠረ ግጭት የሰው ህይወት ማለፉ ታወቀ። የቆሰሉ እንዳሉም ተገልጿል። በከተማዋ የተኩስ ድምፅ ማምሻውን ይሰማ ነበር ተብሏል። በሻኪሶ ከተማ የስራ ማቆም አድማ መቀጠሉ ተገልጿል። መንስኤው የለገደንቢ የወርቅ ማዕድን ስራ ኮንትራት መታደስ እንደሆነ ይነገራል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ህዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኑር እንጂ የሰው ህይወት ማለፉን የአይን እማኞችም ሆኑ የመንግሥት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደንበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዝቤያለሁ ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው ልጆች ካሉበት ቦታ ለምን ሰው ይመታብናል? ብሎ ሰላማዊ ሰልፍ ይወጣሉ ሲሆኑ አስራ ስምንት የሚሆኑ ልጆች ታስሮ ነበሩ። ዛሬ አዎ፣ ከትናንትና ጀምሮ ትናንትና ማስር አስገብተዋል። በቁጥር አሁን እንትን በቃ ረጋጋ ሁኔታ ውስጥ አይደለም ያለው። በትክክል አላየሁትም። ከሀያ የማያንሱ ልጆች ታስረዋል። እነዛ ልጆች ይፈቱልን ብሎ በር ላይ ቆሞ እኛ እየከለከለ ናቸው የከተማ ፖሊስ ጽሕፈት ቤት አለ እዚያ ላይ ቆሞ እያሉ የዞኑ አድማበታኝ አለ። ሻለቃ ሜንቆ ጉሚ የሚባል አድማበታኝ አዎ እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበር። ቆሞ ሳይሆን የነበረ ከዛ ፊት የኪስ ቦንድ ረጩና፣ እዛ ፊት ለፊት ውሀ የሞላበት የጎርፍ ቦይ ያለ፣ እዛ ውስጥ እዛ ውስጥ ገብቶ ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስዛለን ስንል በጉልበት መጥተው ከጊያችን ከምትወዛ ግድ ውስጥ ነው ያለው። አሁንም በዚህ ሰዓት ፖሊስ ጣቢያው ውስጥ። አዎ ሁለት ልጆች ሆስፒታል እናደርስ ብለን እኛን ሲከለክሉን፣ የቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች ሆነው ስትሬሸር ይዘው እኛ እነሱን አስከትለን ስንሄድ እነሱንም ከልክለዋል። አቶ ደንበላ ሄዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደንቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበረ። አሁን በትክክል እኔ ከእጄ ነጥቆ የወሰዱት ሁለቱ አሁን የሞቱ ናቸው። እነዚህ በጥይት የተገደሉ ናቸው። ጥይት ይሁን እዛ ተረጋግጠው ይሁን ጭቃም ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ የሆነዋል። እኔ እንግዲህ አርመላ መርኩትም ጥይት ይሁን እዛ ድሹስ ገብቶ ተረጋግጠ ይሁን ቀጥታ ፖሊስ ፖሊስ ጣቢያ ፊት ለፊት በአስራ አምስት ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች። የቆሰሉ ሰዎች አሉ። በጥይት የሚያውቋቸው አንድ ጠዋት የቆሰለ ሆስፒታል ገብተዋል። እሱ ሪፈርት ተደርጓል ወደ አዋሳ። የአዶላ ከተማ ምክትል ከንቲባን አቶ ጫላዋሬን የዝግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቄያቸው ነበረ። ተነሳው ለገደንቢ ሼክ አላሙዲን በተያዘው ማዕድን እንትን ለገደንቢ በመታደሱ መታደስ የለበትም የምለው የህዝብ የዚህ ቅሬታ ነበር። እዚህ ቅሬታ ያው ከተማ አካባቢ ያለው አካባቢ ላጋና የሚባለው ሱቆች ትላንትም ዛሬም ዝግ ሆኖ ነው ያለው። ዛሬ ግን ሰዎቹ ገፍተው በመውጣታቸው ፖሊስ ጣባ ነው ወሮ። ፖሊስ ጣባ በሚወሩበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆቹን እንትን አሉ። በተፈጠረው እንትን በጥይት ሳይሆን በሰማው ኢንፎርሜሽን መሰረት እዛ ከቦልታ ባ ፊት ለቤት አካባቢ የሆነ የውሃ እንኪኖች ነበሩ። ገብቶ አንድ ሰው ሕይወቱ እንዳለፈ ያለኝ መረጃ የውሃ ጉድጓድ ነው። አስፋልት አለ፣ አስፋልት የሚያቋርጥ ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ሕይወት እንዳለፈ ና ሁለት እንደተጎዱ ይሄ ነው ያለው መረጃ እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ። በዚህ ሰዓት ባለኝ መረጃ አንድ ሰው ነው የሞተ። ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሬፈር ወደ ሀዋሳ ተደርገዋል። ይሄ ተኩስ ነው የምሰማው? አዎ። በምን አሁን ተኩስ ለምን ነው የሚተኩሰው? በዛ በተፈጠረው እንትን ከፖሊሲዎች ጋር በተፈጠረው ግ በዛ ግጭት ነው የቆሰለ ሰው እሳለ እሱ መጀመሪያ ላይ መንገድ ልጆች ይዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው ን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፌር ወደ ላይ ሄዷል። ወደ የት ሄዱ? ወደ የተቆሰሉት ግን በጥይት መሆኑ ማረጋገጫ የለኝም እኔ ይህ ነው ያለው ነገር። በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማ ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ ሰባት ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጽሔቱ እንሸጋገር። የቡሩንዲ መንግሥት የቪኦኤን የኤፍኤም ስርጭት ከትላንት ሰኞ ጀምሮ ለስድስት ወራት እንደሚዘጋ ባለፈው አርብ ሚያዝያ 27 ቀን ይፋ ማድረጉ ይታወሳል። ይህ ውሳኔ የተገለጸው ደግሞ የዓለም የፕሬስ ነጻነትን ቀን የዓለም የነጻነት ቀን በተከበረ ማግስትና በሀገሪቱ የፕሬዚደንቱን የስልጣን ዘመን ለመወሰን ውሳኔ ሕዝብ ሊደረግ አስር ቀን ሲቀረው መሆኑ ነው። በዚህ ጉዳይ ላይ የብሮድካስቲንግ ቦርድ ኦፍ ጋቨርነርስ ቢቢጂ ማለትም ቪኦኤን ጨምሮ የአሜሪካ የተለያዩ የራዲዮና መገናኛ አውታሮችን ደንቦች በበላይነት የሚቆጣጠሩት ጆን ላንሲንግ የሰጡት መግለጫ አለ። አዲሱ አበበ ያቀርበዋል። ቪኦኤ በኤኤም አጭር ሞገድ እንዲሁን በቴሌቪዥንና በዲጂታል ጭምር ፕሮግራሞችን ቢያሰራጭም የኤፍኤም ስርጭት ደግሞ የብሩንዲን ህዝብ በበለጠ ሊደርስና ሊያገለግል እንደሚችል ሳይታለም የተፈታ ነው። ብሩንዲያውያንም የአገራቸው የፖለቲካ ሁኔታ እያዘቀጠና የሰብአዊ ቀውሱም እየተባባሰ በመጣበት በአሁኑ ጊዜ ላልተዛባ ሳንሱር ላልሆነና ለእውነተኛ ዜናና መረጃ ከመቼውም ጊዜ በበለጠ በቪኦኤ እንደሚተማመኑ ግልጽ ነው። ቢቢጂ ያልተበረዘና እውነተኛ ዜና በማቅረብ ለብሩንዲ ሕዝብ ያለውን ታማኝነት ይቀጥልበታል እናም ደህንነትን ለማስፈንና አለመረጋጋትን ለማስወገድ ብሎም የሕዝቡን ሰላም ለመጠበቅ ሲባል ፕሬዚደንት ፒየር ንክሩንዚዛ ይህን ውሳኔያቸውን እንዲቀይሩ በጥብቅ አሳስባለሁ ብለዋል የቢቢጂ ዋና ሥራ አስፈጻሚ ጆን ላንሲንግ። የቡሩንዲ ብሔራዊ ኮሚኒኬሽንስ ምክር ቤት ይፋ ባደረገው መግለጫ ቪኦኤ ባለፈው ሚያዝያ ወር ባስተላለፋቸው አራት የተለያዩ ስርጭቶቹ ምንጫቸው ያልታወቀ ዜና እንዲሁም ብሩንዲ ከተባበሩት መንግስታት ድርጅት ጋር ያለውን ግንኙነት በተሳሳተ መልኩ ዘግቧል ሲል ያትታል። የአሜሪካ መንግስት በብሩንዲ የሕግ አካል ተፈላጊ የሆኑ የብሩንዲ ተወላጆችን በጋዜጠኝነት ይቀጥራል ሲልም የብሩንዲው መገናኛ አውታር ይከሳል። የብሩንዲ መንግሥት የቪዮኤን ስርጭት የዘጋው የዓለም የፕሬስ ነጻነት ቀን በተከበረ ማግስት መሆኑ በራሱ ለሚዲያ ነጻነት ያለውን አሉታዊ አቋም በግልጽ ያሳያል፣ በማለት ሲፒጄ ማለትም ለጋዜጠኞች መብት መከበር የቆመው ድርጅት አመልክቷል። ይህ የብሩንዲ መንግሥት ውሳኔ የሕዝቡን የነጻ ፕሬስ መብት የሚቃረንና ይልቁንም ነጻ መረጃ የማግኘት መብትን የሚጋፋ መሆኑን ነው ቪኦኤ ያመለከተው። እንደ ሲፒጄ የመሳሰሉ የነጻ ፕሬስ ወዳጆችም ድርጊቱን በጽኑ ኮንነዋል። በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ይቀጥላል። አስተናጋጆች ሰለሞን ክፍሌና አዳነች ፍሳሀየነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ንግድና ምጣኔ ሀብት የኢትዮጵያ መንግስት ሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ ክልሎች ገጥመውታል በርካታ ክልሎች ገጥመውታል። በጋምቤላ ና ቤኒሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ የእርሻ ልማቶች ስኬት እንደተጠበቀው አልሆነም። አንዳንዶቹ ስራቸውን ሲያቆሙ፣ ሌሎቹ ሲስተጓጉሉና ጥቂቶች ብቻ በስራቸው ላይ መቆየታቸው ታይቷል። ሰሙኑን ደግሞ በኦሮሚያና ደቡብ ክልል በሚገኙ ሰፋፊ እርሻዎች በአካባቢ ነዋሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ መንግስት የሰፋፊ እርሻዎች ልማት እቅድ የተጋረጡበት ፈተናዎች ምንድን ናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎችስ ምንድን ናቸው? ሄኖክ ሰማግዜር ተከታዩን ዘገባ አሰናድቷል። እንሆ ይቀርባል። ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርታ ወደሙ። ትራክተሮች ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ። ማክሰኞ ዕለት ነው ሁሉም እንቅስቃሴ የተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል እና ተወልደን አደግንበትን መሬት ተቀምጠናል እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችንን ጠይቀን አሰሪ ድርጅታችን የቱ አልታወቀም። የሚከፈለን በራሳችን መሬት ሲሰኛው ነው የሚከፈለን ስድስት መቶ ብር ነው። ስድስት መቶ ብር መሬቱ እንዴት አርገን በሊዝ መግዛት እንችላለን? የሚል ጥያቄ አይነች ና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናግሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስበው መልክ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ ይህንን ጥያቄ ማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልክ ባለማግኘታቸው ነው። መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከኗሪዎችና ከሌሎች ምንጭ ለመረዳት ተችለናል። አደም ሲል የመንግስት እርሻ ይህ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ተገባ። በኋላም እንደዚያ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። እዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔን ተወካይ አለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረውና ጥያቄው ይኸው ነው። በዚህ የእርሻ ልማት ሁለት መቶ አምስት ቋሚ ሰራተኞች ሲኖሩ ከአምስት መቶ እስከ ስድስት መቶ የሚጠጉ ጊዜያዊ ሰራተኞች እንዳሉ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮ ኩባንያ ተናግረዋል። የደረሰው ውድመትም ወደ ሀያ ሚሊየን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢውም ወደ 12000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20ሺ በአማካይ ደግሞ በዓመቱ ውስጥ ከ7 እስከ 9ሺ ሠራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቄያቸው ነበር። ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው? የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤት ትነት ይሰማዋል። የራሴ ነው ብሎ ያየዋል። ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሸል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋራ ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱንን አያየውም። ከመሬት መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ። ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸው እንትኖች አሉ፣ ቃለመጠይቆች አሉ። እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ህጄ አላየሁትም። ነገር ግን ይሄ ችግር አለ። በአንድ ሀገር ውስጥ እኮ ኢንቨስትመንት ያስፈልጋል። የውጭ ባለሀብቶች ሀገር ወደ ሀገር ይግቡ በሚባልበት ጊዜ እኮ ተመጣጣኝ ጥቅም ለማግኘት ነው። ተመጣጣኝ ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያነ ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ። የህብረተሰብ መውደም አለ። ያነ እርሻ የለማው እርሻ በማን ኤክስፔንስ ነው፣ ማን ማንን ጎድቶ ነው የሚለውን ብንጠይቅ፣ ነዋሪዎችን ጎድቶ ነው። ኢትዮጵያንም ጎድቶ ነው። አንድ ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው? በተመሳሳይ በዚያ ጊዜ ኢትዮጵያ አንድ ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች። ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ በሌላ በኩል ግን የኢትዮጵያ ሕዝብ እንዲራብ ማድረግ እና ወይም የኢትዮጵያ ሕዝብ ሸማች እንዲሆን ማድረግ፣ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው። ግን እርሰው ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለህዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል። አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ኃላፊነት፣ ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም የምንለውን መጠየቅ ይኖርብናል። ኢትዮጵያ እኮ በሙስና እና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሐድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያነ የሚሰረቀው የውጭ ምንዛሬ አገር አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው። ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ እያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት። በኢትዮጵያ ውስጥ መሬት የህዝቡና የመንግስት ከህገ መንግስቱ ጀምሮ ማለትም በአጭሩ ይሄ የሚያስቀምጠው ባለቤትነት የህዝብና የመንግስት ነው። ይሄ የሆኖ ግን በኢትዮጵያ ውስጥ በግብርናው ክፍል ውስጥ የሚንቀሳቀሱ ኃይሎችን ስናይ በአብዛኛው በአብዛኛው በአነስተኛ ገበሬዎች የተያዘ መሬት ነው ያለው። ይሄ ማለት የተያዘ በምንበት ጊዜ ከምርት አንጻር ማለት ነው። በየአመቱ ከሚመረተው ለምሳሌ አመታዊ የሰብል ምርት፣ የሰብል ስንልም ቋሚ ሊሆን ይችላል ወይም አመታዊ ሰብል ሊሆን ይችላል። ወደ ዘጠና አምስት በመቶ በላይ ያለው የሚያመርቱት በመሬት ይዞታቸው ከአምስት ሄክታር በታች ያሉ ናቸው። እንዲሁም ከዚህ ውስጥ ሰፊውንም የሚይዙት የመሬት ይዞታቸው ከአንድ ሄክታር በታች ያላቸው ናቸው። ስለዚህ እነዚህ አነስተኛ ሀላፊዎች ያሉትን በተለይ ወደ ዘመናዊና ንግድ መር ወደሆነ ሆነም ባድግ አነስተኛ ኮመርሻል ፋርመር ወይም አግሪካልቸራል ኢንተርፕርኒር ማምጣት አለብን የሚለው ሀሳብ እየጎለበተ ይሏል። በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያ አንድ ነገርን ማመን ያስፈልጋል። እኛም አገር ውስጥ አሁን አሁን ክርክሩን ረገብ እንዲላ ያደረግነው ይመስለኛል በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት፣ የህብረት ስራ ማህበራት የግል አይደሉም ወይም ምንድናቸው፣ የመንግስት ናቸው። ይሄ ረዲክለስ ነው። ይሄ ነገር ነው። ገበሬዎቻችን በተፈጥሮ የግል ናቸው አርጊመንት ነው ያለኝ። ክርክሩ መሆን ያለበት ግን የእኛ ገበሬዎች በሁሉም መቀየት ያለበት ከኤክስቴንሽኑ ጀምረህ ከግብይቱ አሰራር ከሁሉም ጀምረህ መቀየት ያለባቸው ያለበት የእነሱም ምን ላምርት እንዴት አድርገህ ላምርት የሚያስፈልጉኝን ግብአቶች ከየት ልግዛ ገዝቼ ምን ተጠቅሜ ከመረጥኩ በኋላ ወደ የትኛው ገበያ ልውሰድ መቼ ልውሰደው መወሰን የእነሱ መሆን አለበት እንደዚህ አይነት ገበሬዎች ፈጥረናል ወይ ብለ ብቻ ይቀን በግጫ አስጠልቁት። አልፈጠርንም። ይሄ ከፍተኛ የሆነ የፖሊሲና አስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ቅድም ያልኩህ ገበሬዎቻችን ሩል ፕራይቬት ፋርመስ ሲሆኑ እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ እነዚህ ገበሬዎቻችን ለምሳሌ ማዳበሪያዊ ግዴታ ከመንግስት ብቻ መጠበቅ የለባቸውም። ወይም መንግስትም እኔ ማዳበሪያ የሚያቀርብል ብቻ ነው ማለት የለበትም። ማዳበሪያን ከየት መግዛት እንዳለባቸው እነሱ ይወስናሉ። አቅራቢዎች ተወዳዳሪ መሆን አለባቸው። በግብአት ግብይቱም ሆነ በምርት ግብይቱ መወሰን ያለባቸው እነሱ ናቸው። ከዚህ አይነት አሰራር ውስጥ ካላስገባናቸው የትም አንደርስም። በዚህ ውይይት ላይ የሆራይዘን እና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን። ሄኖክ ሰማግዘርን ለዘገባው አመሰግናለሁ። ወደ ቀጣይ ቅንብር እንለፍ። ለመጽሔት የያዝነው ርዕስ ነበር። የቅሊንጦን ማረሚያ ቤት በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኞች መካከል አስራ አንዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል። በተሻሻለው ክስ ተከላካሉ ነው የተባሉት። በዚህ መዝገብ የተከሰሱ ሰዎች ድርጊቱን አልፈጸምንም ይላሉ። በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የመሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝሯ አላት። ቅዳሜ ነሐሴ 28 ቀን 208 ዓ.ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38 የማረሚያ ቤቱ እስረኞች ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ፣ 23ቱ ቃጠሎ እንዲፈጸም አመፅ መርተዋል፣ አደራጅተዋል ለሚለው የአቃቤ ህግ ክስ 39 የህግ ምስክሮች በሚገባ ስለመሰከሩባቸው ምስክርና ማስረጃ አምጥተው እንዲከላከሉ ሲል ብይን ሰጥቷል። ቀሪ አራቱ ደግሞ በዕለቱ በቃጠሎ ወቅት ህይወታቸውን ላለፉ ሰዎች ተጠያቂ የሚያደርጋቸውን ድርጊት መፈጸማቸውን ምስክሮቹ ስላስረዱ በሰው መግደል ወንጀል እንዲከላከሉ ብሏል። ፍርድ ቤቱ በብይኑ ከሰላሳ ስምንቱ ተከሳሾች ውስጥ ወደ ሰላሳ የሚሆኑት ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋገሪያቸው ነበር። በመጀመሪያ አስራ ዘጠነኛ ወንጀል ችሎት የተሰየመው በመደበኛው ችሎት ሳይሆን በጣም ብዙ ሰው በመምጣቱ ፍትህ በተባለው ሌላ አዳራሽ እንደሆነ ገልጸውልናል። ዘጠነኛ ወንጀል ችሎት ፊቱ ተዛውሮ ዘየት ብሎ ወደ አምስት ሰዓት ከአምስት ደቂቃ ነው የተጀምረው። ቤተሰብ ሲዲኒ አምባሳደሮች፣ የሲዲን ባለስልጣናት እና በጣም በርካታ በግምት ወደ መቶ ሃምሳ እስከ ሁለት መቶ የሚደርሱ ቤተሰቦች ተገኝተዋል። ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ ሰላሳ ዘጠኙ የአቃቤ ሕግ ምስክሮች የሰጡትን የምስክርነት ቃል ከማንበብ ተጀምሮ የጥቂቶቹ እንደተነበበ ረጅም ጊዜን በመውሰዱ በዳኞች በጠበቆቹ፣ እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል አቶ ወንድሙ ይብሳ። በዚህ መሰረት ከሰላሳ ስምንት ተከሳሾች ውስጥ ፍርድ ቤቱ አስራ አንዱ ተከሳሾች በነጻ እንዲሰናበቱ የበየነበትን ምክንያት እንዲህ አስረድቷል ብለዋል። እነዚህ ወደ አስራ አንድ የሚጠጉት ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ህግ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ የአቃቢ በወንጀል መቀጫ ስነ ስርዓት ህግ ቁጥር አንቀጽ ሀያ ሰባት ንዑስ አንቀጽ ሁለት መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብዓዊ መብት ጉባኤ ሄዶ ባጣረበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስ በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብዓዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ አስራ አንዱ ሰዎች በአምስት አርባ እና በአራት ስልሳ አራት እንዲሁም ደግሞ የወንጀል ህግ ሰላሳ ሁለት ነው ሰልቀጽ አንድ ነው በነጻ ነው የተባሉት ማለት ነው። ፍርድ ቤቱ ከቀሪ ሀያ ሰባት ተከሳሾች ውስጥ አራቱ ተነጥለው የአቃቤ ህግ ምስክሮች በቃጠሎው ወቅት ሰዎችን እሳት ውስጥ ሲጨምሩ አይተናል በሚል በተገቢው መንገድ ስለመሰከሩባቸው በከባድ ወንጀል እንዲከላከሉ የሚል ብይን ሰጥቷል። አራቶቹ ሰላሳ አንደኛው ጌታ ቼር የምንለው ልጅ ነው ሰላሳ ሁለተኛ ቶፊክ ነው። ሰላሳ ሶስተኛ ሸምሱ ነው። ሰላሳ አራተኛ ፍጹም የሚባሉ ልጆች ናቸው። በነፍስ ግድያ ስለሆነ አራት መቶ አርባ ማለት ከነፍስ ግድያ ጋር የተያያዘ ነው። ተከላከሉ ሲባል እንግዲህ ተከላክሎ ማስቀነስ የማስቀነስ እድል ይኖራቸዋል ወይ ደግሞ በቀረበባቸው በደንብ ካልተከላከሉ በቀረበባቸው ክስ መሰረት ሊጸናባቸው ይችላል። ዞሮ ዞሮ በእንደዚህ አይነት ሶስት ቦታ ነው። እነዚህ አራቶቹ ናቸው ነፍስ ግድያ ተከላከሉ የተባሉት። ስለ ቀሪ ሀያ ሶስቱ ተከሳሾች ደግሞ አቶ ወንድሙ ያብራራሉ። ሀያ ሶስቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ሕግ ለምሳሌ አራት ስልሳ አራት ንዑስ አንቀጽ አንድ ስር የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ አምስት ዓመት ቀላል እስራት የዋስማት የሚጠበቅላቸው ማለት ነው። በአንቀጽ ሁለት አራት ስልሳ አራት አንቀጽ ሁለት ስር አመፅን ያዘጋጀውን የመራው በሚለው ስር ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከአስር ዓመት በማይበልጥ ጽኑ እስራት። ይህም ከአስር ዓመት በማይበልጥ ጽኑ እስራት የምለውም ዋስትና ማስ የሚጠብቅ ነው፣ ከአስር ዓመት በታች የሆነ በመሆኑ። ስለዚህ በጥቅሉ ምንድን ነው? አራት ሰዎች በነፍስ ግድያ ስንስ መሰከረባቸው ተከላከሉ ነው የተባሉት። አቶ ወንድሙ የእነዚህ የቂሊንጦ ቃጠሎ ክስ ተከሳሾች ጉዳይ ውስብስብ ነበር ይላሉ። ቀደም ሲል የነበረውን የፍርድ ሂደት ወደኋላ መለስ ብለን ስናየው ተከሳሾቹ ቂሊንጦን አቃጥላችኋል ሲ የሚባሉ የለም አላቃጠልንም ሲሉ በጽኑ ተከራክረዋል። በተጨማሪም ማረሚያ ቤቱ ራሱን ከተጠያቂነት ለማውጣት ያልፈጸምነውን ድርጊት ትፈጽመናል ብለን እንድናምን እጅግ አሰቃቂ የሆነ የማሰቃየት የምርመራ ተግባር ተፈጽሞብናል ሲሉ ለችሎት ሲያስረዱ ቆይተዋል። በተጨማሪም የቀረቡት ምስክሮች እንደኛው ተሰቃይተው በእኛ ላይ እንዲመሰክሩ የተገደዱና ከእስር እንደሚለቀቁ ቃል ተገብቶላቸው የተደለሉ ናቸው ሲሉም ተሟግተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ማጣራት አድርጎ 16 ተከሳሾች እጅግ አሰቃቂ የሆነ የማሰቃየት ተግባር እንደተፈጸመባቸው ለፍርድ ቤቱ ሪፖርት አቅርቧል። በአንጻሩ ተከሳሾቹና ጠበቆቻቸው ፍርድ ቤቱ ከሰብአዊ መብት ኮሚሽን የቀረበለትን የግፍ ሪፖርት እየተመለከተ ክሱን ሊያስቀጥል አይገባም፣ ተከሳሾችን በነፃ ሊያሰናብት ይገባል ሲሉ ተከራክረው ነበር። ከእነዚህ መካከል በትውልድ ኢትዮጵያዊው የስዊድን ዜግነት ያላቸው የልብ ሐኪሙና የአዲስ ልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩ ይገኙበታል። ዶክተር ፍቅሩ ቂሊንጦ ሲቃጠል ከእስር ቤት ውጭ በሆስፒታል ውስጥ ተኝተው በመታከም ላይ እንደነበሩ አስረድተዋል ለችሎቱ። በሌላ በኩል ከእርሳቸው ገንዘብ ተቀብለን አመፁን መርተናል ያሉ ሁለት ፖሊሶች ቀርበው መስክረዋል። አቶ ወንድሙ ኢብሳን እነዚህ ሁለት ፖሊሶች አብረው አልተከሰሱም አይደል የሚል ጥያቄ አንስቼላቸው ነበር ሁኔታውን ለማጣራት እንደ እንደ እንደ ሆን እንደ ኢትዮጵያ ሽብርና ኢትዮጵያ ውስጥ እኮ ያለ ሁኔታ በአለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪቱ ፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ ከሽብር ክስ ጋር በተያያዘና በሙስና አዋጅም አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናደርጋለን በሚል ነው እነዚህ ጉቦ ተቀብለናል ከዶክቶር ፍቅሩ ላይ አንድ ሰባት ሺህ ሰጥተኛል እና እኔም እንዲህ አድርጋለሁ እነዚህ እርግጠኛ ነኝ አልታሰሩም የሚታሰሩም አይመስለኝም ምክንያቱም በተለምዶ አሁን ይሄ የሶስት አመት እዚህ በሽብር ክሱ ላይ በዚህ አልፎ አልፎ የምስናንም ክሱ ይዛለ በነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆነ በጓደኛዬ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል። ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድን ነው የምሰጠን መልስ፣ በሽብር አዋጁ፣ በሙስና አዋጁ፣ በሌሎችም አቃቤ ሕግ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም፣ ችሎቱ መልስ ነው። አቃቤ ሕግ ግን መክሰስ የምፈልገውን እከሳለሁ፣ መክሰስ የማልፈልጎን አልከስም። ስለዚህ ልጠይቁኝ አስችሉም ነው እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም። ዶክተር ፍቅሩ ማሩ አሁን ተከላከሉ ከተባሉ ሀያ ሶስት ተከሳሾች ጋር አንድ ላይ ናቸው። በመጨረሻ የመከላከያ ማስረጃ ለማቅረብ ለመቼ ተቀጠረ ብያቸው ነበር ለአቶ ወንድሙ ወደ መጨረሻ ላይ እነዚህ አራቱ በነርስ ግድያ ተከላከሉ የተባሉ ወጣቶች እንዴት ነው እንኳንስ በነርስ ግድያ ልንከላከል ምንም ወንጀል ስላልሰራን መከላከል የምንችለው ነገር የለም፣ የሚል በሀይለ ቃልና ድምጻቸውን ቡርነ እናድርገው ወደፊትም ወደ ችሎቱ በመምጣት ዳኞቹን ለመጠየቅ ባደረጉት ሙከራ ትንሽ ችሎቱ ተረባብሾ ስለነበረ ዳኞቹም ወጡ። ፖሊሶቹም ጸጥታን ለማስከበር መሳሪያዎቹን አቀባብሎ እንትን አሉ። ቤተሰብ ወደ በትንሹ ወደ መቶንም ቤተሰብ ነው። በጣም በአዳራሽ ውስጥ ተረብሾ ነበረ። ድምፅ ይሰማ ነበረ። ያለቅሱ ነበረ። እኛም ቤተሰቦችም ወጣን፣ እነሱ እዛ ስለቀሩ ቀጣዩ ቀጠሮ ነገ ተነገዷ ነው የምናውቀው ቀጠሮ ሳያዝ ነው። ያው በነበረ የጸጥታ ትንሽ አለመረጋጋት ስለቱም ወጣ፣ እኛም ሁኔታ የማይመች በመሆኑ ለቅን ወጣ ነው። ቀጠሮ አልተያዘም። ያው ነገ ተነገዷ እስከ ዓርብ ድረስ ይያዛል። በዚህ የቅሊንጦ ቃጠሎ የተጠረጠሩ ሌሎች አንድ መቶ ሀያ አንድ እስረኞች በሌላ መዝገብ ተከስሰው እንደነበር ይታወሳል። እነዚህ ተከሳሾች ፍርድ ቤት ሲቀርቡ የቀረበባቸው የክስ ዝርዝር ውስጥ እስረኞችን እሳት ውስጥ ወርውሮ በመጨመርና በፌሮ ብረት መጥቶ መግደል ይገኝበት እንደነበር መዘገባችን ይታወሳል። በክስ ማሰማቱ ሂደትም አብዛኞቹ ተከሳሾች በጠበቃ ይወከሉ እንደሆነ ሲጠየቁ የእግዚአብሔርንና የመላእክትን ስም በመጥራት ጠበቆቻቸው እነርሱ እንደሆነ በመግለጽ ጠበቃ አንፈልግም ሲሉም እንደነበር ይታወሳል። አያይዘውም እኛ እጅግ በደልና ግፍ የተፈጸመብን ሰዎች ነን፣ እንደዚህ ያለ ግፍ ተፈጽሞብን እያለ ደግሞ እንደገና እስር ቤት አቃጥላችኋል በሚል ሌላ ግፍ የተፈጸመ ያለብን ሰዎች ነን ሲሉ በችሎት መናገራቸውን መዘገባችን ይታወሳል። በመጨረሻም እነዚህ 121 ተከሳሾች ለአምስት በተለያዩ መዝገቦች ተከፍለው ክሳቸውን ሲከታተሉ እንደነበርና ከነዚህም ውስጥ አብዛኞቹ እየተለቀቁ እንደሆነ አቶ ወንድሙ ይብሳ ጨምረው ነግረውናል። የአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ የጠቅላይ ሚኒስትር ዶክተር አብይ አህመድ የኬንያ ጉብኝት የሁለቱን አገሮች የቆየ መልካም ግንኙነት ባለበት ለማስቀጠል ሳይሆን ከፍ ወዳለ ደረጃ ለማሻገር የተደረገ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታወቁ። ሞያሌን ታላቅ የንግድና የኢንዱስትሪ ከተማ ለማድረግ ሁለቱ መንግስታት መስማማታቸው ታውቋል። መለስካቸው አማረ ዝርዝር አለው፣ ቀጥሎ ይቀርባል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም አመሻሹ ላይ ለቪኦኤ በሰጡት ቃለ ምልልስ የጠቅላይ ሚኒስትር አብይ አህመድ ሰሞኑን በጎረቤት አገር ኬንያ ያደረጉት የሥራ ጉብኝት ዓላማው ምን እንደነበረ በማብራራት የሚጀምር ነበረ። አቶ መለስ እንዳሉት የጉብኝቱ ዋና ዓላማ ኢትዮጵያ ከኬንያ ጋር ላላት ግንኙነት ትኩረት የምትሰጥ እንደሆነች ማሳየት ነው። ቀደም ሲል ከሀገሪቱ ጋር የተገቡት ስምምነቶችና መግባባቶች እንደምን ወደ ተግባር እንደሚተረጎሙና የሁለቱን አገሮች ህዝቦች እንዴት ተጠቃሚ ማድረግ ይቻላል የሚለውን ለማየትም ጭምር እንደሆነ አቶ መለስ ዓለም ገልጸዋል። የሁለቱ አገሮች ግንኙነት በእውከትና በትርምስ በሚታወቀው የምስራቅ አፍሪካ አካባቢ በአርአያነት የሚታይ የሰላምና የመደጋገፍ ግንኙነት መሆኑንም ቃል አቀባዩ አስታውሰዋል። ዋናው ነገር ግን የአሁኑ ጉብኝት ያለውን ለማስቀጠል ብቻ ሳይሆን የነበረውን ከፍ ወዳለ ግንኙነት ማሻገር ነው ብለዋል። ለዚህም በምሳሌነት አንዳንድ ስምምነቶችን ጠቅሰዋል። እንግዲህ በውይይቱ ላይ ቀደም ሲል በሂደት ላይ የነበሩ ፕሮጀክቶች የበለጠ እንዲፋጠኑ እና ህዝቦቹ ተጠቃሚ እንዲያነጉ ከመግባባት ተደርሷል። አንደኛው ትልቁ ፕሮጀክት የላሙ ፕሮጀክት ነው። የላሙ ፕሮጀክት ኢትዮጵያን ከሞምባሳ ወደብ ላሙ እስከ በሙያ ላይ አድርጎ የሚያገናኝ ደቡብ ሱዳን የሚያገናኝ ነው በዩጋንዳ በኩልም የዚህ ፕሮጀክት አካል የመሆን ፍላጎት አለ እና አሁን ባለበት ሁኔታ ላይ ፕሮጀክቱ ወደ አርባ አንድ በመቶ አካባቢ ተጠናቋል ይሄ ፕሮጀክት ተፈጽሞ በባቡርም በነዳጅ ማስተላለሻ መስመርም በተለያዩ መንገዶች ሶስቱም ሀገሮች የበለጠ እንዲቀራረቡ በኬንያ በኩል ሀሳብ ቀርቧል ይሄ ቀደም ሲል የዛሬ ስድስት ዓመት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በነበሩበት ጊዜ የተደረሰ ስምምነት ነው እሱን ቶሎ ወደ ስራ አውሎ ለውጥ እንዲመጣ እንደገና ቃል ኪዳን የተገባበት ነው። ስምን ሁለቱ ሀገሮች ከሚያዋስኗቸው አንዱ በሆነው አካባቢ በሞያሌም ከፍተኛ የንግድና የኢንዱስትሪ እንቅስቃሴ የሚታይበት ሁለቱን ሀገሮች ይበልጥ የሚያስተሳስር ማዕከል እንዲሆን ከስምምነት መደረሱን አቶ መለስ ገልጸዋል። የኢትዮጵያና የኬንያ ሞያሌዎች አሉ ድንበር አካባቢ ይሁን እንጂ ሁለት ሀገሮች ላይ ይሁን እንጂ የአንዳንድ ህዝብ የሚኖርበት ነው። በቅርቡ እንኳን ችግር በተፈጠረ ጊዜ ወገኖቻችን መጠለያ ያገኙበት አካባቢ ነው። ከቤት ዓመታት በፊት ሞያሌ የኢትዮጵያ የኬንያም የቢዝነስ ማዕከል ሆኖ ቆይቷል እና የሞያሌን ከተማ እንደ አንዳንድ ዱባይን የመሰሉ ዓለም አቀፍ የቢዝነስ ከተማዎች በምስራቅ አፍሪካ የቢዝነስ ማዕከል ማድረግ ይቻላል። በተለይም ከላሙ ፕሮጀክት የመንገድና የባቡር መስመር ግንባታ ጋር በተያዘ የንግድ ማዕከል ማድረግ ይቻላል። ሁለቱ ሀገሮች በጋራ መዋለ ንዋያቸውን ለማፍሰስ ከስምምነት ደርሰዋል። ሌላው ደግሞ በኬንያ የሚገኙ ኢትዮጵያውያንን መብትና ክብር ሊያስጠብቅ የሚችል ስምምነት መፈረሙ ነው ሲሉ አቶ መልስ ዓለም ገልጸዋል። ኬንያ ውስጥ በቁጥር አህዙን በግልጽ ማስቀመጥ ቢቸግረኝም እስከ ሰላሳ አምስት ሺህ የሚሆኑ ኢትዮጵያን አሉ ተብሎ ይጠበቃል። እነዚህ ዜጎቻችን ደህንነታቸው እንዲጠበቅ፣ ሰብዓዊ ክብራቸው እንዲጠበቅ ክቡር ጠቅላይ ሚኒስትሩ ጠይቀዋል። ከዛ ውጭ ግን ኬንያ ውስጥ ወደ ሌላ ሶስተኛ ሀገር ለመሄድ ሲሉ በቁጥጥር ስር ብለው በህግ ጥላ ስር ያሉ ወንድሞቻችን አሉ። እነሱ ምህረት ተደርጎላቸው ወደ ሀገራቸው እንዲመለሱ በክቡር ጠቅላይ ሚኒስትሩ ጥያቄ ቀርቦ ቢሆን ተን አግኝቷል። ስንት ይሆናሉ በቁጥር እንግዲህ አሁን ቁጡን አሁን መግለጽ ያዳግተኛል። ኤምባሲው እና የኬንያ ኢሚግሬሽን ባለስልጣናት የመለየትና የመመለሳቸውን ስራ በአንድ አምስት ሳምንት ውስጥ እንዲጠናቀቅ እንዲያስፋጥሩ ሁለቱ መሪዎች መመሪያ ሰጥተዋል። ትናንቱኑ የኬንያ ኢሚግሬሽን እና የኢትዮጵያ ኤምባሲ ናይሮቢ የሚገኘው ስራቸውን ጀምረዋል። ስለዚህ እነዚህ ዜጎቻችን የጉዞ ሰነድ እንዲያገኙ አድርጎ ወደ ሀገር ቤት የመመለስ ስራ ይከናወናል። ከዚህ ባሻገር ኢትዮጵያና ኬንያ በቱሪዝም ኢንዱስትሪው ተባብረው ለመስራትና በጋራ ለመጠቀም መስማማታቸውም ታውቋል። የኢትዮጵያ አየር መንገድም ወደ ናይሮቢና ወደ ሞምባሳ የሚያደርገውን የበረራ ቁጥር እንዲጨምር ከስምምነት መደረሱ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ጤና ነክ ዝግጅት ይኖረናል። በመጨረሻ ወባን ከምድረ ኢትዮጵያ በመጪዎቹ 12 ዓመታት ውስጥ ጨርሶ ለማጥፋት የተያዘን ዕቅድ ለማሳካት እየሠራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ሕይወት ሰለሞን ለቪኦኤ የሰጡትን ቃለ ጠቅሰን ባለፈው ሳምንት ዝግጅታችን ዘግበናል። የዓለም ጸረ ወባ ቀንን ምክንያት በማድረግ ከወይዘሮ ሕይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት 14 ዓመታት ውስጥ በየትኛውም የኢትዮጵያ ክፍል ወባ ወረርሽኝ በሚባል ደረጃ አለመከሰቱን ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት ስድስት ዓመታት ውስጥ በ84 ከመቶ መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጸዋል። በተከታዩ ክፍል ወይዘሮ ሕይወት ስለ አገልግሎቶችና መድኃኒቶች አቅርቦት ይናገራሉ። በሌሎች ጥያቄዎች ላይም መልስ ይሰጣሉ። ሰሎሞን አባተ ነው ያነጋገራቸው። መድኃኒት በጥሩ ሁኔታ ይገኛል አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ ለህብረተሰቡ ምርመራና ህክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠነ ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች ወቅቱ ገዝቶ ማሟላት ማሰራጨት ሀላፊነትን ጭምር አለብን እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ህክምና ዙሪያ አስፈላጊ የሆነ የክህሎት ድጋፍ ይጠጣል ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚደረገው ሲባል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመር እና ለማከም አስፈላጊ ግብአቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም ቦስ ይፈጸማል። ከጤና ኬላ በላይ ያሉ ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላብራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብዓቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነትን በማሻሻል ያው እንግዲህ፣ የጤና ኬላዎቻችንን ስናይ በጣም ለኮሚኒቲው ቅርብ በሆነ አገልግሎት ተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ሕክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ሕክምናው ከመተፋፋቱም ጋር ተያይዞ የሞት ቁጥሩም አሁን በከፍተኛ ሁኔታ እንዲቀንስም የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ህክምና ለማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ናቸው። አገልግሎት ለ ሁሌም ክፍት ናቸው ሲሉ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ህክምና ማግኘት ይችላል? ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ ወደ አቅራቢያው ባለው የጤና ተቋም በመሄድ አስፈላጊውን ምርመራና ህክምና ማድረግ ይችላል። ምን ማለት ፈልጌ ነው? አሁን ያለው አቅም፣ አሁን ያለው ቅርበት ለሰው ማለቴ ነው። ምን ያህል ጊዜ ይፈጅበታል አንድ ሰው ወባ ይዞኛል ብሎ ከጠረጠረ በኋላ ምርመራ ለማድረግና ሕክምና ለማግኘት ግፋ ቢል ምን ያህል ጊዜ ይፈጅበታል? ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ? አሁን ባላችሁ አቅም አሁን ባለው አቅም እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ እነዚህ የጤና ኬላዎች ደግሞ ከርቀትም አንፃር በምናይበት ጊዜ ለህብረተሰቡ ከመኖሪያ አካባቢ ብዙም ሩቅ አይደሉም ያለ ጉዞ ላይ የሚያጠፋው ብዙም እንትን አይደለም በቀናት የሚፈዙ ነገሮች አይደሉም በሰዓታት ውስጥ ሂዶ አገልግሎት ማግኘት ይችላል ወባን አንዲት ሀገር ብቻዋን ልታጠፋ ትችላለች። ወባን ማጥፋት የአንድ ሀገር ብቻ ኃላፊነትም ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት ለሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰቡ ሙቭመንት አለ። በዚህ እንደሚሆንበት ጊዜ ሁሉ ሰው አስፈላጊ የሆነ ምርመራ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከዓለም ማጥፋት አስቸጋሪ ነው የሚሆነው። በዛም ነው ሀገራት በተቀናጀ መልኩ ለማጥፋት እንዲሰሩ ይህን ደግሞ የጋራ እቅድ በማድረግ የዓለም ጤና ድርጅትን እንዲሁም ደግሞ ሮልባክ ማሌሪያም ላይ በስፋት እየሰሩ ነው ያሉት። ጊዜ ገደብ በማስቀመጥ ሁሉም ሀገራት ኮሚቴድ ሆነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ሰራ ያለ ወይዘሮ ህይወት ትልቁ ስጋት በዓለም ዙሪያ መድኃኒት እየለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነው እና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው? ምናልባት ከመድኃኒት መላመድ ጋር የመሳሰሉት በምናይበት ጊዜ የዓለም ጤና ድርጅት መድካመ እንደሚያደርገው ሀገራት የሚጠቀሙበት የወባ መድኃኒቶች በየጊዜው መፈተሽ አለባቸው። ያ በየሁለት አመቱ እየተፈተሸ ዙኑነቱ መታወቅ አለበት፣ የሚል ነው። ወደ እኛ ሀገር ስንመጣ ይህን እየተገበረ ያለው የምንጠቀምባቸው ሁሉንም አንድ ማሌሪያ ድራጎች ፍቱን ናቸው ወይ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ፍቱንነታቸው አስተማማኝ ነው። ከዘጠና ስምንት ፐርሰንት በላይ ኢቲካሸች ናቸው። ብዙ ችግር አይደለም። ነገር ግን ውጤታማ ናቸው ሄድ በተለይ ደግሞ ያው የተለያዩ መድኃኒቶችን በተለያየ መንገድ ወደ ሀገራችን ያስገቡ የቁጥጥር ስርአታቸው በተወሰነ መልኩ የላላ እንዲሁም ደግሞ ሀገር አቀፍ የወባ ፕሮግራሙ የሆነ ጠንካራ የሆነ የመድኃኒት አጠቃቀም ፖሊሲ የሌለበት ወይም ደግሞ የተወሰኑ ክሶች አለባቸው፣ ችግሩ ጎልቶ ይታያል። በተለይ ደግሞ እነዚህ የኤዥያ ሀገራት አካባቢ መድኃኒቶችን አልሲሰራም ለሚባለው ዝርያ ሞኖቴራፒ የመጠቀም ነገር አለ። ከዛ ጋር በተያያዘ አሁን እንግዲህ ፍቱን ነው የሚባለው የመድኃኒት ላይ ያው ሰዎች የመላመዱ የመሳሰሉት ነገሮች ጥሮች አሉ። ዞሮ ዞሮ ከስታንዳርዳቸው በታች የሆኑ መድኃኒቶች እንዲሁም ደግሞ በሞኖቴራፒ የዓለም ጤና ድርጅት እንደዚህ ካስቀመጡ የወባ መድኃኒት ፖሊሲ ስንትል ሲሉ ለእንደዚህ አይነት ችግሮች እንደሚጋለጡ ነው። ሞኖቴራፒ ማለት አንድ አይነት ብቻ አንድ ወጥነት ያለውን መድኃኒት አሁን ለምሳሌ በተለምዶ በብራንድ ስም እኮ አርተን ወይም ደግሞ አርሲሜት ልንፋንቲ የሚባለው መድኃኒት በምናይበት ጊዜ የሁለት መድኃኒቶች ጥምረት ነው። ውድ ነው። ይሄ እንግዲህ ሬዚስታንስ በቀላሉ እንዳይፈጠር ያግዛል። የተሻለ ውጤትም አለው። ሕክምና በሚጠጣበት ጊዜ ለመሆኑ አጋሮቻችሁ እነማን ናቸው? ብዙ አጋር ድርጅቶች አሉ በወባ ላይ የሚሰሩ በዋነኝነት እንግዲህ ግሎባል ፈንድን መጥቀስ ይቻላል። ዩስድ ማይ ዩኒሴት፣ እንዲሁም ደግሞ የተለያዩ ኢምፕሊመንቲንግ ፓርትነሮች በወባ ላይ አብረውን ይሰራሉ። ወይዘሮ ህይወት ሶሎሞን ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ። ስራዎቻችሁ እየተሳኩላችሁ እንዲሆኑ እመኛለሁ። እግዚአብሔር ይስጥልኝ። ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመላው ዓለም ያለውን የሰብአዊ መብት አያያዝ ይፋ ባደረገበት ዘገባው ላይ የሕዝቦቻቸውን መሠረታዊ መብትና ነጻነት በየቀኑ ከሚጥሱ አገሮች መካከል ቻይና አንዷ መሆኗ ተመልክቷል። የዘገባውን ይፋ መሆን አስመልክተው ገለጣ ያደረጉት የዴሞክራሲ የሰብአዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛ ባለሥልጣን ማይክል ኮዛክ ቻይና ውስጥ የሚታየውና እየተባባሰም የመጣው የመብት ረገጣ ዩናይትድ ስቴትስን በእጅጉ እንዳሳሰባት አስታውቀዋል። ባለፈው ዓመት ከፍተኛ ደረጃ የደረሰው አስከፊ የመብት ጥሰት በተለይም በፋሉንጎንግ ዩጉሪስ፣ እና ቲቤታንስ ላይ ከባድ ነበር። በእነዚህ ቡድኖችም ሆነ በአጠቃላይ በማኅበረሰቡ ላይ የሚደርሰው አፈና አስከፊነቱ ጨምሯል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ይፋ ያደረገው የሰብአዊ መብት ጥበቃ ሪፖርቱ እንዳመለከተው በተለይ እንደ አውሮፓ አቆጣጠር በ2017 ዓ ም ቻይና ውስጥ የጅምላ አፈሳ፣ እስራት እና ሆን ብሎ ከአገር የማስጠፋት እርምጃ አሳሳቢ ደረጃ ላይ ደርሶ ነበር። ይህ ደግሞ ጎልቶ የታየው በጋዜጠኞች፣ በቀድሞ የፖለቲካ እስረኞች በዳኞች በሰብአዊ መብት ተሟጋቾችና በሃይማኖት መሪዎች ላይ ነበር። የሰብአዊ መብት የህግ ባለሙያው ጋኦ ዚሸንግ መጥፋታቸው የተገለጠው ባለፈው ነሐሴ ወር ሲሆን ለቤተሰቦቻው የተነገረው በአንድ ባልታወቀ እስር ቤት ውስጥ እንደሚገኙ ነበር። የህግ ባለሙያው ዋንግ ኳንዣንግ እንደ አውሮፓ አቆጣጠር በሐምሌ በቁጥጥር ስር ውለው፣ የት እንደደረሱ ግን የታወቀ ነገር አልነበረም። ሌላው አሳሳቢ ነገር ደግሞ ዢንጂያንግ እና ቲቤት ውስጥ ቴክኒካዊ ከሆነ ቅኝትና አሰሳ ጋር ተያይዞ የሚሰማው የጭቆናና የአፈና ዜና ነበር። በብዙ መቶ ሺዎች የሚቆጠር ሕዝብ ያለምንም ምክንያት ታስሯል፣ ለስደት ተዳርጓል። በተጨማሪም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሌሎች ዐይነት የመብት ጥሰቶችንም አካትቷል። ከእነዚህ መካከል መንግሥት መገናኛ ብዙሃኑን አፍኖ መያዙ የኢንተርኔት አገልግሎቶችን ማቋረጡ፣ ለሰብአዊ መብቶች መከበር ጥብቅና የቆሙ ድርጅቶችንና ግለሰቦችን ማፈኑ ተዘርዝረዋል። የዲሞክራሲ የሰብአዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛው ባለስልጣን ማይክል ኮዛክ ዩናይትድ ስቴትስ ለቻይና መሪዎች የምታስተላልፈው መልእክት ዛሬም ተመሳሳይ መሆኑን ጠቁመው የቻይናን ሕዝብ ሙሉ ኃይል መጠቀም ከፈለጉ መፍትሄው ማፈን ወይም መጨፍለቅ ሳይሆን ለግልጽነት መንገዱን ከፈት ማድረግ ነው ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም ዝላ በቃ ያስተናገድናችሁ፣ ሰለሞን ክፍሌና አዳኝ ፍስሀዬ ነን። ከአቀናባሪዋ ብርሃን አይሉ፣ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዙ እንሰናበታለን። በቀጣዩ የማህሙድ አህመድ ሙዚቃ ነው የምንሰናበታቸው ከትግርኛው ፕሮግራም በፊት። በእኛ በኩል ሰላም ደናደሩ

I'm not no if why no